ገፎይ ወረዳ በግብርና ስራ ላይ ነዋይ አፍሳሽ የሆኑ አንዳንድ ባለሀብቶች በጸጥታ ስጋት ምክንያት በዚህ ዓመት እርሻ ያለማረሳቸውን ተናግረዋል። ቀደም ሲል ተፈጥሮ በነበረው ሁከት የወደመ ሰብልና ንብረት ካሳም እንዳልተከፈላቸውና ይህም ቅሬታ እንዳሳደረባቸው ለአሜሪካ ድምፅ ገልጠዋል። በሎጅ ጋንፎይ ወረዳ የሚገኝበት የካማሺ ዞን አስተዳዳሪ በበኩላቸው ባለፈው መስከረም የተነሳውን ግጭት ተከትሎ ጥቂት ባለሀብቶች ንብረታቸው በወደሙ በአሁኑ የመኸር ወቅት ስራ ላይ አለመሰማራታቸውን ነው የጠቀሱት። ሁኔታው በዞኑ ምርትና አቅርቦት ላይም ጎጂ ተጽዕኖ እንደሚኖረው ተናግረዋል። ለችግሩ መፍትሄ ለማበጀት ከክልልና ግጭቱ ከተፈጠረባቸው አዋሳኝ ዞኖች ጋር እየሰሩ መሆናቸውንም ለአሜሪካ ድምፅ ገልጠዋል። ናኮር መልካ ዝርዝሩን ይዘዋል። በሎ ጃገንፎይ ወረዳ ውስጥ የበቆሎ ምርጥ ዘር በማምረት ለብዙ ዓመታት ሲሰሩ መቆየታቸውን በወደፊቱ ሥራዬ ላይ አሉታዊ ጫና ሊያሳድርብኝ ይችላል ከሚል ስጋት ስማቸው እንዳይጠቀስ የጠየቁ ነዋይ አፍሳሽ በኦሮሚያ እና በቤኒሻንጉል ጉሙዝ አዋሳኝ ቦታዎች ላይ ከአስር ወራት በፊት ተፈጥሮ በነበረው ግጭት ወድምብኝ ያሉትንም ነግረውኛል። ባለፈው ዓመት የሁለት ሺህ አስር አስራ አንድ ምርት ዘመን ሶስት መቶ እስከ አራት መቶ ሄክታር የሚሆን ዘራ አባዛን፣ ዘራን፣ እንክብካቤ ሰጠን። ከዛ በኋላ በቤንሻንጉል ጉሙዝና በኦሮሚያ ክልል ግጭት ተፈጠረ። እንግዲህ ሁሉም ኢንቨስተሮች እዛ ላይ ያለ ነው ሸሸ። ነው ለምን ትሆናላችሁ? በቦታ የነበራችሁ አንድ አካባቢ ላይ የነበር ነው፣ ወደ አስራ አንድ ኢንቨስተር ነበርን። መጀመሪያ ላይ እዛ ያለው አፕታሎቹ ተዘረፉ በማይታወቁ እዛ ያሉት አካሎች እናቸው እንግዲህ እንዲሁ ስማቸው እንዳይጠቀስ የጠየቁ ሌላ ባለሀብትም በበሎ በግብርና ስራ ላይ መሰማራታቸውን የእርሳቸውና የሌሎችም በዞኑ ውስጥ ንብረታቸውና ምርታቸው የወደመ ከአምሳ በላይ ነዋይ አብሳሾች የደረሰባቸው ጉዳት በገለልተኛ አጣሪ ቡድን መገመቱን ተናግረዋል። መንግስት ካሳ እንደሚከፍለን ቃል ቢገባልንም እስካሁን ያገኘነው ነገር የለም። ይህም በስራችን ላይ ጫና አሳድሯል ብለዋል። ለመጽሐፍ ለገለልተኛ አጣሪ ቡድኑ ሰብስበን ያስገባ ነው መረጃ እውነተኛ የሆነ መረጃ ነው። ከዛ በኋላ ምን ሂደት ላይ እንደደረሰም አናቅም። መረጃው ተሰብስቦ ከገባ የሶስት ወራት ጊዜ አልፏል። ሆኖም እስካሁን ካሳ የከፈለን አካል የለም። ሰብላችን፣ ንብረታችን እንዳለ ወድሟል። ለግብርና ስራ የሚውሉ ማሽኖች የተቃጠሉባቸው ሰዎች ሁላ አሉ። መንግስት ይህንን ነገር ተገንዝቦ ካሳውን ቢከፍለን የተሻለ ይሆናል። ካልሆነም የገለልተኛ አጣሪ ቡድኑን ለመክሰስ እያሰብን ነው። የተጣራ ቁጥር በእጃቸው እንደሌለ ገልጸው ቁጥራቸውን ከመናገር የተቆጠቡት የበሎ ጀገንፎ ወረዳ አስተዳዳሪ አቶ ኢንሳ መንቴ ባለሀብቶቹ የግብርና ስራቸውን አለመከወናቸው እርግጥ መሆኑን ቢናገሩም ወደ ስራ ያልገቡበት ምክንያት ግን የጸጥታ ችግር ነው በተባለው አይስማሙም። ይገናቸዋል ሰራተኛ ደሞዝ ለመክፈል በጣም ዘንድሮ ቀን ስራ ነው የሚያሰሩ። ስለዚህ በርካታ በቀን ወደ ሁለት መቶ ምናምን ብር ነው የሚያስታይቃቸው፣ እና ስለዚህ አያዋጣኝም በሚል ነው አቋርጦት ያለ እንጂ፣ አሁን ግን ያው በተጨጥታ ጋር ተያይዞ ያልተመለሱ ቀን ሰራተኞችም ስላሉ እንደልባቸው ማግኘት አይችሉም። ለዛ ነው እዚህ ያሉም በቃ ገንዘብ ጨምሮ ነው ያው የቀን ክፍያቸው ጨምሮ ነው። ያ ደግሞ ለእኛ አዋጭነት አይደለም በሚል ነው የተወሰነ ሄክታር ታርሶ የቀሩ እንጂ ከዛ ውጭ ከትትት ጋር ተያይዘው ምንም ምንም አይነት ችግር የለም። ከትትት ጋር ተያይዘው ያለው ችግር የለም። አስተዳዳሪው በመጪው ዓመት የተሻለ የግብርና ምርት ይገኛል ብለው የተሻለ የግብርና ምርት ይገኛል ተብሎ እንደሚጠበቅም ተናግረዋል። የካማሺ ዞን ዋና አስተዳዳሪ አቶ ታሪኩ ኩመራ ግን በወረዳ አስተዳዳሪው ሀሳብ አይስማሙም። በወረዳው ብቻ ሳይሆን በዞኑም ጭምር የሚቀጥለው ዓመት ምርት ይቀንሳል የሚል ስጋት እንዳለው ናቸው ተናግረዋል። በቀረበው ቅሬታ ላይም ማብራሪያ ሰጥተዋል። ጋዊ ባለሀብት ናችሁ ብሎ ተሰማርተው ስራ ውስጥ የገቡት ሰባ ሰባት ባለሀብቶች ናችሁ የዙን ሁሉ ባለሀብት ምርት ግን አልተቃጠለም። የተቃጠሉት ባለሀብቶች ምን ያህል እና ምን ያህል ሳር መሬት ተቃጠለ እርግጠኛ ሆኜ የሚሰጥ የሆነው የደረሰ ጉዳት ግን አለ። ያን ጉዳት ደግሞ የተደራጀ ኮሚቴ የተደራጀ ኮሚቴ ከፌደራል መንግስት ተደራጅቶ መጥቶ እሱን ጥናት አድርጎ በተለያየ የሚመለከተው ባለድርሻ ስብጥር መጥቶ ምክንያት ቀርሶ ሪትን የሆነ ዶኩመንት ላይ ክልሉ አደጋ ስጋት ምግብ ዋስትና ተረክቦ እንደኛ እንደ መንግስት ቀደም ሲል ለዚህ ፐርፐዝ የተያዘ ድጋፍ የሚደረግበት ገንዘብ እንኳ ባይኖር ልዩ ውሳኔ ሊሰጥበት እንደሚገባ ግን ዛሬ ራሱ ከሰዓት በፊት የክልሉ አደጋ ስጋትና ምግብ ዋስትና ጽሕፈት ቤት ኃላፊ ጋር ተነጋግረን ነው። በዚህ ጉዳይ ላይ የምርት መቀነስ ሊያጋጥም ይችላል ይላሉ አንዳንድ ሰዎች፣ እሱ እንዴት ነው የሚያዩት ይህንን ነገር? ይሄ ሊቀነስ የምችልበት አገባብ አለ። ለምሳሌ አሁን ስራ ከፓርት ላይ አጠቃላይ አመጠን ያሳፈርነው ማህበረሰብ ክፍል በጣም ቆርጦ ስራ ውስጥ የገባ በርከት ያለ አርሶ አደር ቢኖርም አሁንም ቢሆን እነዚህ ሰዎች የተረጋጉ አይደለም። ግምገማ አምና በዘር ከተሸፈነ መሬት አንጻር ሲገመገም አስራ አምስት ፐርሰንት ነው የቀነሰው ምርት ምርት በዘር በዘር መሸፈን ራሱ እና ምርት ቅነሳ ላይም ራሱ ተጽዕኖም አይኖርም። ችግሩን በመገንዘብም ከክልሉ ባለስልጣናት ጋር እየተወያዩ መሆናቸውን ተናግረዋል። የወደመ ንብረትና ምርት ትመና ካካሄደው ገለልተኛ አጣሪ ቡድን ጋር ይሰራል የተባለውን የኢትዮጵያ ኢንቨስትመንት ኮሚሽን ኃላፊዎችን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናጎር መልካ 上步 <Hum>